ኢራን በእስራኤል ላይ የሚሳይል ጥቃት ልታደርስ እንደምትችልና ሕዝቡ ጥንቃቄ እንዲያደርግ ለእስራኤላውያን የማስጠንቀቂያ የጽሑፍ መልእክት የደረሳቸው የሚሳይል ጥቃቱ ከመጀመሩ ቀደም ብሎ ነው። በእስራኤል ከ30 ዓመታት በላይ የኖሩትና በአውቶቡስ ሹፌርነት የሚተዳደሩት አቶ ተስፋሁን እሸቱ በወቅቱ ስራ ላይ የነበሩ ሲሆን የማስጠንቀቂያ መልእክቱ ሲደርስ አሳፍሯቸው የነበሩት ሰዎች ወርደው ቀድመው ወደ ተዘጋጁ መጠለያዎች ለመሄድ መበተናቸውን ይገልጻሉ። ሰባት ሰዓት ተኩል ሰባት ሰዓት ከሀያ እንደዛ አካባቢ ትክክለኛ ሰዓቱን አላስታውስም። እንደ አጋጣሚ የስራ ባህሪ ሾፌር ስለነበርኩ የአውቶቡስ ሾፌር ያው ብዙ ሰዎች ነበሩ ተሳፍሮ ነበርና ወርደው ወደ ተለያየ መጠለያ ለመሮጥ ሞከሩ። ከዛ በኋላ እኔ ደግሞ አውቶቡሱን ወደ ማቆሚያ ቦታውን መመለሼ ወደ ቤት ለመምጣት ሞከርኩኝ። የጽሁፍ መልእክቱን ተከትሎ በመላው እስራኤል የአደጋ ማስጠንቀቂያ ደውል ተደወለ። በኢየሩሳሌም ከ20 ዓመታት በላይ መኖራቸውን የሚናገሩትና የኢትዮጵያውያን ማህበረሰብ ሊቀመንበር የሆኑት ወይዘሮ ቤተልሔም ካሳ በወቅቱ በመኖሪያ ቤታቸው ነበሩ። ሲተኩስ፣ ወደ መጠለያ መሄድ እንዳለብን እናውቃለን እና ሁሉም እንደ ማንኛውም ዜጋ ማለት ነው። እኔም በአጋጣሚ ነው የተተኮሰው። ያው ቀደም ብለው አስጠንቅቀዋል ሊተኮስ እንደሚችል ከዛ ቀጥሎ ነው አላርም የሚጮኸው እና ያቺ ጊዜ ለመዘጋጃና ሁላችንም ወደ ታች ለመውረድ የምንጠቀምባት ጊዜ ነው እና ከቤት ወርደን ታች አንደርግራውንድ እንጠለላለን። በአጠቃላይ የህንፃው ነዋሪዎች። ዛሬም እንደዛው ነው የሆነ በአጋጣሚ ተደወለ። ኦኬ፣ አሁን አላርም ይመጣል ብለን ጠበቅን። ያው እየወረድን ጠበቅን። በጣም ከታታይ ነበር። ያስፈራል። ህይወት ነች። ያስፈራል። ኢራን በሚያዝያ ወር ላይም ተመሳሳይ ጥቃት እስራኤል ላይ አድርሳ ነበር። ሆኖም የአሁኑ ጥቃት በመላው እስራኤል ላይ በተመሳሳይ ሰዓት መፈጸሙ በአብዛኛው ሰው ላይ ድንጋጤ መፍጠሩን ነው አቶ ተስፋሁን የሚያስረዱት። ያው እንግዲህ ወደ በጊዜ ጀምረው ያው እንደሚወረውሩ በተለያየ ማስጠንቀቂያ ሰጥተውን ነበረ። በስልኮቻችን ሁሉ መረጃዎች ደርሱን ነበረ ሜሴጆች መጀመሪያ አካባቢ ወደ ተላዊብ አካባቢ ከሊባኖን አቅጣጫ የተወሰኑ ረኩ የሮኬቶች ወደቁ። ግን ያው የኪፓት ባርዜል የሚለው የመከላከያው ማክሸፊያው እሱ ለማክሸፍ ሞከረ። ከዛ በኋላ ግን ያው ቀጥታ በሙሉ በተላቪቭም አካባቢ በኢየሩሳሌም አካባቢ እንዲሁም በደቡብ ክፍል አካባቢ በበርሸባ ኔጌቭ የሚባለው አካባቢ በጠቅላላ በያማሜላ ሁሉ ወደ መቶ ሰማንያ አንድ ሮኬቶች ናቸው የተወረወሩት። ያው በአጠቃላይ በሀገሪቷ በዛን ሰዓት ያው ሲሬናው ያ አዛካ የሚሉት ማስጠንቀቂያ ደውል ተደወለ። ሁሉም ሰው ወደ መከላከያ ወረዳ፣ አንዳንዱ በቤቱ፣ አንዳንዱ ደግሞ መጠለያዎችን እየፈለገ ለመጠለል ሞከረ። የኢራን እስላማዊ አብዮታዊ ጥበቃ ጓድ ማክሰኞ ዕለት ባወጣው መግለጫ ጥቃቱን ያካሄደው እስራኤል ቁልፍ በሆኑ የሂዝቦላ መሪዎች ላይ ለፈጸመችው ግድያ ምላሽ ለመስጠት መሆኑን አስታውቋል። ግማሽ ሰዓት በፈጀው ጥቃትም ኢራን ከአንድ መቶ ሰማንያ በላይ ሮኬቶችን ተኩሳለች። አቶ ተስፋውን በወቅቱ የነበረውን ሁኔታ እንዲህ ይገልጻሉ። ቢያንስ የአስራ አምስት ያህል ደቂቃ ነበር ይሄ መከላከያው ጩኸት የሚሰማ የነበረን አንድ አስራ አምስት ደቂቃ ነው። በተከታታይ ነው፣ አንድ ጊዜም አደለም። በሁሉም ከተማዎች በተመሳሳይ ሰዓት ነበር ብል የሚለው ሰማው። ያው በጣም ያስፈራ ነበር። ያው ሲያከሽኩት ነው መሰለኝ ጥርጥርታሪው በሰማይ ላይ ይታያል እና ትንሽ ይቀብጣል ከባለፈው አፕሪል ከተወረወረው በበለጠ አሁን በሁሉም አካባቢዎች ስለተወረወረ ትንሽ ያው ድንጋጤ ፈጥሯል በህብረተሰቡ አካባቢ። አቶ ተስፋሁን ይህን ወቅት ከባለቤታቸው ጋር በመኖሪያ ቤታቸው በተዘጋጀ መጠለያ ቢያሳልፉም ሁለት ልጆቻቸው ግን አጠገባቸው እንዳልነበሩ ይገልጻሉ። እንግዲህ ልጆቼ አንደኛው ወደ ሀይፋ አካባቢ፣ ወደ ሰሜኑ ክልል ነው ያለችው፣ አንደኛ ደግሞ ወደ ተልአቪቭ አቅጣጫ ነው ያለችው። አሁን እነሱ ጋር እየተደዋወልኩ ነበር ያሽኝ ባለቤቴም ስራ ላይ ነበረች። እሷ ቶሎ ብላ በአስቸኳይ ወደ ቤት ለመመለስ ሞከረች። ያው አሁን ከተማው ግንኙነትን ተወሰነ ሁኔታ ጭር ብሏል። ያው ሰው በየቤቱ ነው ያለው። እንደ አውሮፓውያን አቆጣጠር በሁለት ሺ ሀያ ሶስት ጥቅምት ወር ላይ ሐማስ በእስራኤል ላይ የደረሰውን ጥቃት ተከትሎ እስራኤል አንድ ዓመት ለሚጠጋ ጊዜ በጋዛ ሰርጥ በአየርና በምድር ጥቃት ስታደርስ ቆይታለች። ያለፉትን ጥቂት ሳምንታት ደግሞ በሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ የአየር ድብደባ እያካሄደች ሲሆን ጦርነቱ በመካከለኛው ምስራቅ ቀጠና ይስፋፋል የሚለው ስጋት እየተባባሰ ሄዷል። ወይዘሮ ቤተልሔም ይህ ስጋት የነዋሪው መሆኑን ይናገራሉ። ጦርነት ቢቀጥል አጠቃላይ ጦርነት እንዳይቀሰቀስ ከሁሉም ወገን ይፈራል። ያ ነው አሁን ሁላችን የሚያስፈራን ያ ነው የዛሬው እግዚአብሔር ይመስገን። ያው እስራኤል እንደሚታወቀው መከላከያዎቿን በሙሉ አሰማርታ ስለምትገኝ በዛ አማካኝነት ምንም የተጎዳ ነገር የለም። በዚሁ ቢበቃ የሚል ስሜት ነው። ብዙ ግማሹ ደግሞ በቃ እንደተጀመረው መልስ ምስጥ ይላል። የተደበላለቀ ስሜት ውስጥ ነው የምንገኘው። ምንድነው ትክክል ሊሆን የሚችለው እንደገና የመልስ ምስጥ መስጠት ነው ወይንስ በቃና ወደ ድርድር መግባት? በጣም አስቸጋሪ ውሳኔ ነው። የኢየሩሳሌም ነዋሪዎቹ ኢራን ለግማሽ ሰዓት ያካሄደችው የሚሳይል ጥቃት ሲያቆም ማምሻውን ጸጥታ መስፈኑን ቢገልጹም ቀጥሎ ምን ሊፈጠር ይችላል የሚለው ግን ስጋት ውስጥ እንደከተታቸው ነው የሚገልጹት። እንግዲህ አናቅም የሚፈጠረውን ነገር አናቅም። በሊባኖን በኩል ያለው አሁን እንደሰማ ነው የእግረኛ ወታደሮች ያው እየተዘጋጁ ነው በእግር ለመግባት ወደ ሊባኖን። በኢራንን በወሰደችው እርምጃ ላይም ደግሞ ያጸፋ እርምጃ እንደሚወስድ ነው አሜሪካኖችም እስራኤሎችም እየገለጹ ያሉት። አሁን በሚዲያው እንደምንሰማው እንግዲህ ዛሬ ሌሊትም ሊሆን ይችላል፣ ነገ፣ ሰሞኑን ምን እንደሚፈጠር አናቅም። ዜናዎችን እየተከታተል ነው በቅርበት እንግዲህ ዛሬ ከአሁን በኋላ ኢራን እንደማትተኩስ ተነግሮናል። ያ ማለት እንግዲህ በሰላም እንተኛለን ማለት ነው። ዛሬ ደግሞ እንግዲህ ያው የእስራኤል ካቢኔት ውይይት ካደረገ በኋላ የሚወስነውን ነገ ነው የምናውቀው። ስለዚህ ምን ሊሆን ይችላል የሚለውን በትክክል መግለጽ ወይም መገመት ያዳግታል። ፍራቻ ይኖራል። ጦርነት አይደል። አቶ ተስፋውን እንደሚሉት ለአንድ ዓመት የዘለቀው ጦርነት በእስራኤል ነዋሪዎች ላይ የኢኮኖሚና የስነ ልቦና ጉዳት አድርሷል። ሀገራችን እስራኤል ያው እንደሚታወቀው መንፈሳዊ ሀገርም ከመሆኑ አንጻር በጣም ከፍተኛ ቱሪስት ነው የሚገባው እና ዋና ግቦ የገቤ ምንጫዋ ኢኮኖሚዋ ዋናው አውታር ቱሪስት ነው በአሁኑ ሰዓት ቱሪስት የለም። በእስራኤል ሀገር የሚመጣ ያ ሁሉ ተጽዕኖ ይፈጥራል። በኖሯችንም ላይ ተጽዕኖ ይፈጥራል። በስነ ልቦናም፣ ጦርነት በጦርነቱ ይፈጥራል። በእርግጥ በሀገሪቱ ላይ እምነት አለን፣ ምክንያቱም እስራኤል ያው ለህዝቧ ጠንካራ ሀገር ስለሆነች ዓለም ያውቃታል። ከዛ አንጻር ስጋት የለብንም። ያው የተለያዩ ጫናዎች ግን ይኖራሉ። በመካከለኛው ምስራቅ እየተባባሰ የሄደው ጦርነት ወዴት ሊያመራ ይችላል የሚለው ስጋት አለም አቀፍ ስጋት ነው። ዛሬ ረቡዕ የእስራኤል ኃይሎች በቤሩት ደቡባዊ ሰፈሮች ላይ በሚገኙ የሂዝቦላ ኢላማዎች ላይ አዲስ የአየር ድብደባ ያካሄዱ ሲሆን ታጣቂ ቡድኑ ሊባኖስ ድንበር አቅራቢያ ከሚገኙ የእስራኤል ወታደሮች ጋር ውጊያ ማካሄዱን ገልጿል። ጦርነቱ ከፈጠረባቸው ስጋት ተላቀው ወደ ሰላማዊ ኑሯቸው መመለስ የሚናፍቁት ትውልደ ኢትዮጵያዊ የእስራኤል ነዋሪዎች ግን በቀጠናው ያለው አለመረጋጋት በሰላማዊ መንገድ ተፈቶ ማየት ይመኛሉ። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ